ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ባጃጇ እንደ ታክሲዋ ሙሉ ነው። ግቡ፣ ተሳፈሩ። መስታወት አድርገውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን በአሁኑ ወቅት በኢትዮጵያ የተስፋፋው ድርቅ ላይ ይሆናል። አሁን አስር ነጥብ ሁለት ሚሊየን እህት ወንድም፣ አባት እናትና ህጻናት የምግብ እርዳታ ያስፈልጋቸዋል። ቁጥሩን ከኢትዮጵያ መንግስት ያገኘነው ነው። በዚህ ሳምንት የተባበሩት መንግስታት ድርጅት ድርቁ በ1977 ዓ.ም ተከስቶ ከነበረው አስከፊ ረሃብና ድርቅ ጋር የሚነጻጸር ነው ብሏል። ድርቁ እጅግ ከባድ ነው። ከሰባሰባቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዛን ጊዜ ከነበረው እና ከታየው በጣም ያነሰ ነው። በዛሬው ዝግጅት ድርቁ ያስከተለውን ጉዳት፣ ድርቁን ለመከላከል ና የምግብና የጤና አገልግሎት ለማዳረስ የተያዙ ጥረቶች፣ ስኬቶች ና ፈተናዎችን እንቃኛለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በታህሳስ ወር ፓርላማ ቀርበው መንግስታቸው ለድርቁ የመደበውን የ14 ቢሊዮን ብር አስቸኳይ ጊዜ በጀት አጸድቀዋል። እኛ ለድርቅ የምናወጣው ሀብት የዛሬ አስር አመት፣ አስራ አምስት አመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። እርዳታው በቂ ነው። አስነት ሁለት ሚሊዮን የዕለት ደራሽ እርዳታ የሚቀርብለትን ሕዝብ ለይተናል። ስላይ በየወሩ የሚያስፈልጉ እርዳታ መጣናል የምግብና ምግብነት ካለናል በሱ መሰረት የሚያስፈልግ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ናቸው። የአለም አቀፍ እርዳታ ሰጪ ድርጅቶች ድጋፍ በመስጠት ላይ ናቸው። የኢትዮጵያ መንግስት በቂ ባይሆንም ይሻሻላል የሚል ተስፋ አለው። የአለም አቀፍ ድርጅቶቹ ጉዳዩ በአለም አቀፍ የመገናኛ ብዙሃን እንዲዘገብ ካልተበረታታ እርዳታ ማግኘት አስቸጋሪ ነው ይላሉ። ነገሮች በመገናኛ ብዙሃን እንዲዘገቡ በአለም አቀፍ ዜና ውስጥ እንዲካተቱ እንዲሸፈኑ ያስፈልጋል። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ከኖክ ሰማግዜር እና መስታወት አድረገው አብረን ካድማ ስንሻገር እንላችኋለን። በኢትዮጵያ ወቅቱን ያልጠበቀ የዝናብ ስርጭትና ድርቅ የግብርና ምርትን ቀንሷል፣ 10.2 ሚሊዮን ዜጎችን ለተረጅነት አጋልጧል። አስቸኳይ የምግብ እርዳታ የሚያስፈልጋቸው ህጻናትና እናቶች ቁጥርም በርካታ ነው። በዛሬው የጋቢና ቪኦኤ ጉዞ በድርቅ ወደ ተጠቁ አካባቢዎች እናመራለን። ድርቁ ያስከተለውን ጉዳት ለወራት የተከታተሉ ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች ያሰባሰቧቸውን ድምጾች እናሰማችኋለን። ጉዳዩ የሚመለከታቸውን አካላት በተለይ የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ ስራቸው፣ ስኬቶቻቸውና ፈተናቸውን እናስደምጣቸዋለን። በቅድሚያ በአሁኑ ወቅት ያለውን ሁኔታ እንዲያስረዳን ዘጋቢያችን እስክንድር ፍሬውን ከአዲስ አበባ ይዘነዋል። መጠኑና ስፋቱ በተደጋጋሚም እንደተባለው ሄኖክ፣ በጣም በርካታ የሀገሪቱን አካባቢዎች ያካለለ እና በጣም ከበድ ያለ ድርቅ እንደሆነ መንግስትም በለጋሽ ሀገራትም በተለያዩ ተቋማትም ሲገለጽ ቆይቷል። ነገር ግን አሁን ቀደም ሲል በጠቀስከው ለምሳሌ ከአስራ ዘጠኝ ሰባ ሰባቱ ጋር የሚወዳደር በሚለው ጉዳይ ላይ እንግዲህ ሄኖክ መንግስት ከድርቁ ያስከፊነት ሁኔታ ይልቅ ሀገሪቱ ያንን ለመቋቋም በሚያስችል ደረጃ መገኘቷን ነው በተደጋጋሚ ሲገልጽ የቆየው። ድርቁ ባለፉት ሀምሳ ዓመታት ከተከሰቱት ሁሉ የከፋ መሆኑን የሚጠቅሱ መግለጫዎች፣ አስተያየቶች በዚሁ በድርቁ ጉዳይ ላይ አብረው ከም- በሚሰሩ አጋር ተቋማትና ሀገራት ጭምር ቢጠቆምም እነዚህን አባባሎች ፈጥኖ ሲያስተባብር አልታየም። መንግስት መንግስት ይበልጥ ያተኮረ የሚመስለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ ነው። እንግዲህ ባለፉት ሀምሳ ዓመታት ከተከሰቱት ሁሉ የከፋ ሲባል አስራ ዘጠኝ ሰባ ሰባትንም ይጨምራል። ነገር ግን እነዚህን አባባሎች ከማስተባበር ይልቅ በመንግስት በኩል እየታየ ያለው በድርቁ ውጤትና ባስከተለው ጉዳት መጠን ላይ የማተኮር ነገር ነው። እንዳለፉት ድርቆች የሰው ህይወት አለመጥፋቱን፣ የጉዳቱን መጠንም መቆጣጠር መቻሉን በተለያዩ አጋጣሚዎች አስረድተዋል። የኢትዮጵያ መንግስት ከዚህ አንጻር ከዚሁ ከጉዳት አንጻር ማለት ነው የቢቢሲ ዘጋቢ ቆቦ አካባቢ የሰራውን ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ እንደዚሁም በአዲስ አበባ የሚገኙ ባለስልጣናት ወዲያውኑ ነበር ያስተባበሉት እና ከዚህ አንጻር ስታየው ያደረሰው ጉዳት እያደረሰ ያለው ጉዳት መጠን ላይ ነው መንግስት ያተኮረ የሚመስ በሰሜን ወሎ ራያ እና ቆቦ ወረዳ አስቀድሞ እስክንድር የገለጸው በተለይ ቀዩ ጋራ በሚባለው አካባቢ ዘጋቢያችን ግርማይ ገብሩ ተጉዞ ነበር። እኛ ከምንነግራችሁ ለምን ከነዋሪዎቹ ከእነሱ ድምፅ አናሰማችሁም? እንደምን አደሩ ይፈደራቺ ለናኖት እግዚአብሔር ይመስገን። እስኪስ ሞት ንገሩ ላቀ ተሾመ ሰሜን ወሎ ቆቦ ወረዳ ውስጥ። ይሄ ቀበሌ ምንድን ነው የሚባለው? መንጠፈራ ተፈራ ይባላ ነው። እዚህ ጋር ታጭዶ የተከመረው ጤፍ የማን ነው? እቺ ኒናታው ኒናታ። መቼ ነው የታጨደው? ከርማሌ ትንሽ ከረም ብላለ። መቼ ነው የሚወቀው? አሁን ዝናቡ እንዲ አስልልና ይወቀናው። ዝናቡ አስቸገራችሁ? እንዲያውን ዝናቡ አስቸግራ ያስቸግራ ሰፋን አዎ ዛሬ የአዝመራ ከተታ ስለሆነ አስፈልግ። አዎ ወቅቱን አሳልፎታና ወቅቱ ስላለፈ አሁን ትንሽ ይችን ያለውን ራሪ መሰፈር ቆየብን፣ አጓጉል አደረገናው። በአጠቃላይ ግን ክረምቱ እንዴት ነው ዘንድሮ? ክረምቱ የለም ዘንድሮ፣ ቀንሷን የለም። ማሽላም እየጋጠጥ ነው እያበላ ነው የከረም ነው። አሁን ማሽላ የለም። ትንሽ ትንሽ ጤፍ እንደሆነ እንጂ አልፎ አልፎ ማሽላ የለም። ትንሽ ደሞ ደሞ እንደሆ ሀብት ያለው አለ እየጋጠጥ እያበላ ነው ስለዚህ ከማሽላው ጤፉ ይሻላል ነው እያሉ ያሉት። ትንሽ ትንሽ አውር ዘሩ ይመልሳን ጤፉ ይኸው አልፎ አልፎ ይሻላል ሃማሽላው ስንት ልጆች አሉ? እኔ እኔ ሶስት በተሰብነኝ የለኝም ሶስት ነን። እና እንዴት ነው አሁን ምንድን ነው የምትበሉት? ምትበሉት ገንዘብ እየሸጥን ምን እያልን ነው። በጎይ ነበሩ እሽጫለሁ። ብርጭ ያለው ስንት በጎች? ወደ አራት በጎች እሽጫለሁ። በክረምት ውስጥ አራት በጎይ ማለት ነው። መንግስትስ እርዳታ ይሰጣል? አገሩ በቃ እንዴት የለኝም

ተቀብለን ልጆቻችን ነገር ቤታችንን ዘንድሮስ እንዴት ነው? አይ ዘንድሮ በጣም እስቲ ያደለና ተመስገን። ግን መጣብን ነው ብለን እየፈራን በኅዳር ወራ ያና ቆቦ አካባቢ ምርት ሳይነሳ የነበረውን ድምፅ ነው የሰማ ነው። አሁን መዝነብ ጀምሯል። ቆየት ብለን ደግሞ ሌሎች መረጃዎችን በዝናቡ ዙሪያ የምናቀርብ ይሆናል። የድርቁ መጠን አስቀድመን እንደገለጽ ነው በመላ ሀገሪቱ፣ በተለያዩ አካባቢዎች ከአራት መቶ በላይ ወረዳዎችን ያካልላል። እስክንድር ፍሬው ተጨማሪ አለው። እንዲያው ግን በመሬት ያለው ሁኔታስ ምን ይመስላል? ምን ያህል አካባቢዎች ነው? በየትኞቹ አካባቢዎች ነው ድርቁ የተከሰተው? ድርቁ እንደምታውቀው ሄኖክ አንደኛ በበልግ ዝናብ መጥፋት፣ ሁለተኛ በኤልኒኖ ምክንያት የመኸሩም ሁኔታ እንደቀደመው አለመሆን ወይም በዝናብ መጥፋት ምክንያት እየተከሰተ ነው። ይሄ ደግሞ እንግዲህ በልግ አብቃይ የሆኑ አካባቢዎችን እንዲሁም የመኸር አብቃይ የሆኑ አካባቢዎችን ጨምሮ በርካት ባሉ የሀገሪቱ አካባቢዎች ነው እየተከሰተው። በአርብቶ አደር አካባቢዎች እንደዚሁም በአርሶ አደር አካባቢዎች በተለያዩ የሀገሪቱ አካባቢዎች ነው የተከሰተው ማለት ይቻላል እና ሰፋ ያለ የሀገሪቱን አካባቢ እየሸፈነ ነው። ሄኖክ ድርጉ እንግዲህ እኛም በዘገባች ሰዎችንም አነጋግረን እንደተረዳነው አፋር አካባቢ እንደዚሁ መጠነ ሰፊ የሆነ ድርቅ መከሰቱን እና በርካታ እንስሳቶች ፍየሎች፣ ግመሎች ከብቶች መሞታቸው ይዘገባል። ቆቦ አካባቢ፣ ራያ ሰሜን ወሎ ዞን ውስጥ ራያ አካባቢ የተከሰተው ሁኔታ አለ። አልፎ ሞደ ሶማሌ ክልል እንግዲህ አሁን አንተ እንዳልከው በአፋር ክልል እንግዲህ እነዚህ አርብቶ አደር አካባቢዎች የሚባሉ ናቸው። በአፋር በኢትዮጵያ ሶማሌ ክልል እንደዚሁም በትግራይ በአማራ ክልል የተወሰኑ አካባቢዎች ቅድም የጠቀስከውን የቆቦን አካባቢ ጨምሮ ማለት ነው። እንደዚሁም በሌሎችም የሀገሪቱ አካባቢዎች ነው ድርቁ የተከሰተው። የኢትዮጵያ መንግሥት ባለስልጣናት እንደሚገልጹት በሶስት የአስከፊነት ደረጃዎች ነው የተከሰተው። በቅርቡ የተቋቋመው የአደጋ ስጋት ቅነሳ ስራ አመራር ኮሚሽን አዲሱ ኮሚሽነር አቶ ምትኩ ካሳም ለለጋሽ ሀገራት አምባሳደሮች ሲያብራሩም በሶስት የአስከፊነት ደረጃ ነው የተከሰተው ብለዋል። ድርቁ በርከት ያሉ የሀገሪቱን አካባቢዎች አካሏል ስንልም የአስከፊነት ደረጃቸው ግን የተለያየ ነው ማለታቸው እሳቸው በጣም አስከፊ በሆነ ሁኔታ የተከሰተባቸው አሉ። ከዛ መለስ ያሉ እያለ በደረጃ በደረጃ ነው የሚያስቀምጧቸው። እንግዲህ እና በዚህ ደረጃ ነው በተለያዩ አካባቢዎች እየተከሰተው ይሄ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤን በአጭር ሞገድ ሾርትዌይ ቱ ላይ በተለይ በአስራ አምስት አምስት ሰማንያ እና በስልሳ ሰማንያ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ታገኛላችሁ። ከምሽቱ አንድ ሰዓት ላይ ደግሞ በመካከለኛ ሞገድ በአስራ አራት ሰላሳ አንድ እንገኛለን። አሁን ከኢትዮጵያ መንግስት እንስማ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ ድርቁን ለመከላከል ከመንግስታቸውና ከዓለም አቀፍ ተቋማት ጋር ለሚሰራ ግብረ ኃይል ባቀረቡት ዘገባ እንዲህ ብለዋል። 10.2 million beneficiaries will need emergency food assistance while 400,000 children under 5 አስር ነጥብ ሁለት ሚሊዮን ተጠቃሚዎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። እድሜያቸው ከአምስት ዓመት በታች የሆነ አራት መቶ ሺህ ህጻናትና አንድ ነጥብ ሰባት ሚሊዮን ህጻናትና ነፍሰ ጡር ሴቶችም የተለየ የተመጣጠነ ምግብ ድጋፍ ያስፈልጋቸዋል። ከአጠቃላዩ ቁጥር ሰላሳ ሰባት ከመቶ ተጠቃሚዎች በኦሮሚያ 22 በመቶ በአማራ 15 በመቶ በሶማሌ 12 በመቶ በትግራይ 7 በመቶ በደቡብ እና አራት በመቶ በአፋር የሚገኙ ናቸው 10.2 ሚሊዮን የእርዳታ ፈላጊዎችን ፍላጎት ለማሟላት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን እንደሆነ ተገምቷል በታህሳስ ወር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድርቁን ለመከላከል መንግስታቸው የያዘውን ጥረት ለፓርላማ አስረድተው ጉዳቱን ለመቋቋም ያስፈልጋል ተብሎ ከተተመነው 25 ቢሊዮን ብር 14 ቢሊዮኑን መንግስታቸው ከራሱ በጀት እንደመደበ ገልጸዋል። ያ ለድርቅ የምናወጣው ሀብት የዛሬ 10 ዓመት 15 ዓመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። ጥያቄው እርዳታው በቂ ነው፣ ገንዘቡ ውስጥ በፍጥነት ተመድቦ ወደ ስራ ይገባል። ሌሎችም አሉ። የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ እርዳታው በየወሩ ለአንድ አመት የሚከፋፈል እንደሆነ አስረድተዋል። አስር ነጥብ ሁለት ሚሊዮን የደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስለይ በየወሩ የሚያስፈልጉ እርዳታ መጠናል የምግብና ምግብ ነክ ያለን አለ በሱ መሰረት ነው የሚያስፈልገን፣ አንድ ነጥብ አራት ሚሊዮን ቢሊዮን ዶላር አንዴ ሳይሆን የዓመት ነው። ይሄ አስራ ሁለት ወራት ስለሆነ ከአስራ ሁለት ወራት መካከል ያንድ ወር እንለያለን። ለዛውን ጃንዋሪ ስንጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ባለሆነ ምንድነው የሚለው እንለያለን። እሱ መሰረት የሚያስፈልገንን እሱ ላይ እንሰራለን እና ዓመቱን ሙሉ የሚመጣ ነው አንድ አይደለም። የኢትዮጵያ መንግስት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ምትኩ ካሳ የሰማ ነው። በኢትዮጵያ በአሁኑ ዓመት የተከሰተው ድርቅ ከ1977ቱ የሚወዳደር እንደሆነ የተባበሩት መንግስታት ድርጅት በዚህ በያዝነው ሳምንት አስታውቋል ሆነም ሆኖም ያደረሰው ጉዳትና የምጣኔ ሀብት ተጽዕኖ አነስተኛ እንደሆነ የድርጅቱ ባለስልጣን አደም ኤልሄራይካ በአዲስ አበባ ተናግረዋል እንስማ ድርቁ እጅግ ከባድ ነው። ከሰባ ሰባቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዚያን ጊዜ ከነበረውና ከታየው በጣም ያነሰ ነው። ምክንያቱም ብዙ መንግስታት የኢትዮጵያ መንግስትን ጨምሮ ግብርናንና በገጠር ያለውን ምጣኔ ሀብታዊ ትስስር ለማስፋፋት አይበገሬነቱን ለማጠናከር የሚያስችሉ ዘዴዎች ዘርግተዋል። ይህ በቂ ባይሆንም በእጅጉ ረድቷል። ስለሆነም ሀገሮች የገጠሩንና የከተማውን ምጣኔ ሀብት በማዋሃድ የገጠር ማኅበረሰቦችንም የምጣኔ ሀብታቸውን መሰረት ወይም ስብጥር እንዲያሰፉ በማድረግ መዋለ ንዋይ ማፍሰስ ይኖርባቸዋል። የአደጋ ተጋላጭነቱ አነስተኛ የሆነ ጠንካራ ምጣኔ ሀብት መገንባት ግድ ነው ምክንያቱም ድርቅ ተመልሶ መጎብኘቱ የማይቀር ስለሆነ። የዓለም አቀፉ ማህበረሰብ በተለየ፣ የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት ድርቅ የመቋቋም አቅሙ እንዲያድግ አስቀድሞ ይሰራቸው ከነበሩ መዋቅራዊና የአቅም ግንባታ ስራዎች በተጨማሪ የአስቸኳይ ጊዜ የምግብ እርዳታ አቅርቧል። የኢትዮጵያ መንግስት ባለስልጣናት ለጋሽ ሀገራትን አመስግነው፣ ግን በቂ እንዳልሆነ ይሻሻላል ብለው እንደሚያስቡም ተናግረዋል። አቶ ምትኩ ካሳ ይሻሻላል ብለን እንጠብቃለን ሻሻል ብለን የምንጠብቀው ሁለት መነሻ ነው። ከዚህ በፊት የሰራናቸው ስራዎች አሉ። አሁን ባለፈው ወደ መቶ ስልሳ ሶስት ሚሊዮን ዶላር ፕለጅ አድርገዋል። ያ ልግስና ማለት ነው። እሱ በቀጣይነት በአዲሱ ሁለት ሺ አስራ ስድስት በጀት ዓመት ይመጣል ብለን ነው የምንጠብቀው። ከዛ ባሻገር በተለያዩ መድረኮችን የበኩላቸውን ለማድረግ የገለጹበት ሁኔታ አለ። ስለዚህ ስላለ የተሻነገ ይኖራል ብለን ነው የምንጠብቀው ያም ቢሆን ግን ያም ቢሆን ግን ትልቁን ሚና የመሪነት ሚናውን አሁንም ሀብት እየመደበ የዜጎችን ህይወት መታደግና ብሎም ደግሞ መታደግ የመጠበቅ ኃላፊነት የመንግስት ነው የሚሆነው። ለዚህ ለዚህ ነው አሁን እዚህ ቅድም ይፋ ስናደርግ ከወዲሁ ይሁ ማንም ሳይል ለ97 ሚሊዮን ዶላር ኢትዮጵያ መንግስት ለ82 ሚሊዮን ተረጅ ህዝባችን የሚውል መመደቡን እዚህ ገልጸናል። በዚህ እንደተገለጸው ደግሞ ሌሎቹ የበኩላችን ጥረት እናደርጋለን የሚል ነገር አስቀምጠዋል። ቅድም ያገነዋል። ለምሳሌ ስዊድን እና የካናዳ መንግስታት ተጨማሪ በጀት እንመድባለን የሚል ነገር ስላለ ይሻል ነገር እንጠብቃለን ነው። የዓለም አቀፉ ማህበረሰብ እርዳታ በተለያዩ አካባቢዎች ከመንግስታትም ሆነ ከዜጎች እርዳታ የሚያሰባስበው የዓለም አቀፍ የመገናኛ ብዙኃን ሽፋን ሲያገኝ እንደሆነ ይታወቃል። በዚህ ረገድ የኢትዮጵያ መንግስት በድርቁ የተጠቁ አካባቢዎች ድረስ በመጓዝ የዓለም አቀፍ የመገናኛ ብዙኃን ዘገባ እንዲያቀርቡ አያመቻችም በሚል ይተቻል። እንዲያውም በቢቢሲ ዘገባ ላይ እንደታየው ሁሉ የጉዳቱን መጠን በፍጥነት ወደ ማስተባበል ሲገባም ታይቷል። ለመሆኑ ይሄ ሁኔታ እንዴት የእርዳታ መጠንን ይጎዳል? ጆንግራም የዓለም አቀፉ የህጻናት መርጃ ድርጅት ሴቭ ዘ ችልድን የኢትዮጵያ ሥራ አስኪያጅ ናቸው። ነገሮች በመገናኛ ብዙሀን እንዲዘገቡ፣ በዓለም አቀፍ ዜና ውስጥ እንዲካተቱ፣ እንዲሸፈኑ ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግስት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሚዲያው በኩል ደግሞ የተሻለ ምላሽ እንዲሰጥ ጫና ማድረግ ይቻላል። ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ ሁለት አስራ አምስት አምስት ሰማኒያ ኪሎ ሄርስ እንዲሁም በስልሳ ሰማኒያ ታገኛላችሁ ከምሽቱ አንድ ሰዓት እስከ ሁለት ሰ ከአንድ ሰዓት ተኩል እስከ ሁለት ሰዓት በመካከለኛ ሞገድ ደግሞ በአስራ አራት ሰላሳ አንድ እንገኛለን። ዘጌ ትብላችሁ ሬዲዮ ናችሁን ለከፈታችሁ። የምሽቱ የጋቢና ቪኦኤ የመወያ ጉዳያችን በኢትዮጵያ በአሁኑ ወቅት በስፋት የሚታየው ድርቅ ይሆናል። 10.2 ሚሊዮን ህዝብ ነው የተጎዳው። የኢትዮጵያ መንግስት 25 ቢሊዮን ብር እንደሚያስፈልገው ገልጿል። እርዳታ ለማድረስ 14 ቢሊዮን ብሩን ደግሞ ከካዝናው አውጥቶ በጅቷል። የድርቅ ነገር ሲነሳ ትንሽ መንፈስም የሚያውክ ነው። እረፍት እናድርግ። አሁን ሙዚቃን ጋብዛችሁ፣ ከዛ ወደ እስክንድር እንመለሳለን። ዲጄ ፋትሱ የመረጠልን ዜማ ነው። ሀውሳ ዞን አቶ ሀሰንን ስለ ድርቆ ስላሉበት ሁኔታ አነጋግረናቸው ነበር። እንዲሁም ደግሞ በዞን አምስት የሚገኙ አንድ ሌላ ነዋሪ እንዲሁ ስላሉበት ሁኔታ እንዲሁ እንዲነግሩን ባቸው አፋር ክልል ማለት ነው። አዎ፣ ጠይቀናቸዋል። ለሰው ሳይሆን ለሀብት ይኩኑ ሰው የሚበላው ናው። እርዳታውን የተሰጠ ነው ሁሉም ባይደርስም የሚደርስበትን ያከፋፈሉ ነው መንግስቱ ዝናቡ ዝናብ ነው። እኛ መርዳት መርዳት የሚችለው ዝናብ ነው። ከአሁን በፊት እኛ አካባቢ አዝመራውን ተቅላላ የተዛ የተዘራ የነበረበትን አዝመራ ዘርቷል። በውሃው በውሃ ያልተዘረበትን ሳይዘራ ቀራ። ቀርቶቹ የት እንደሚገቡ ይታወቅ። መሞት ነው እንጂ ሌላ ምን ምን መፍትሄ አለሁ። የሚበላውን አላጣንም። አልሐምዱሊላህ አላ የሰጠሁበትን ሚላለ ራብናትፍና እየጠኑ ነው እየጠና ነው። በጣም የተጎዱት ከበላዎቹ ላይ የተጎዱት ወረዶች ላይ ደግሞ መከፋፈሉን ጀምሯል። ዝናብ የለም። እንስሳ ወደ ኦሮሚያ ወይም አማራ ክልል ውስጥ እየገቡ ነው። በተለያይ አሁን የሚሰጡት ስንድና በኩሉና ዘይት የለም። ዝናቡ አሁን ወደ ሰሜን ሰሜን ውስጥ ትንሽ የተው የተወሰነ አካባቢ ኦሮሚያ ውስጥ የተወሰነ አካባቢ ትንሽ አገሩን እዛ ገብቷል። ማንኛው የሕፃናቶቹን እና የእናቶቹን የተለያየ ምግባቸውና ና የተለያየ ልብስ ሆነ ከእነሱ የሚጠቅሙበት ሮዙም አሁን የሶማሊያ ክልል ላይ ቴሌቪዥን ላይ የምናየው ተላላክ የሚባል ቦታ ነው። አሁን ወደ እስክንድር ፍሬው ወደ አዲስ አበባ እንመለሳለን። የድርቁን ሁኔታ አስመልክቶ እየተከታተለ ዘገባ ያቀርባል። አዲስ አበባ ወይም በሌሎች በተዘዋወርክባቸው አካባቢዎች ሰው በሀገሪቱ ስላለ ሁኔታ በሚነጋገርበት ጊዜ ስለ ድርቁ ያወራል? በቂስ መረጃ ያገኛል? ከመገናኛ ብዙሀን ሰዎች ያወራሉ ወይ እንደዚህ ሆነ እኮ ምን እናርግ ወይ ደግሞ እንደዚሁ የመቆጨትም ነገር ምንድነው ያለው በሕዝቡ ያለው ስሜት? እንግዲህ ሄኖክ፣ አሁን ዝናብ ደበደበኝ ወይ ዝናብ ዘነበ ብሎ ሲያማርር የምትሰማው አንዳንድ ወጣት እንኳን አሁን ለምሳሌ ከቅርቡ ከሰሞኑ ልነሳልህና ዝናብ እየዘነበ ነው በአዲስ አበባ አካባቢ፣ እንደዚሁም የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ እንዳረጋገጠውም በተለያዩ የሀገሪቱ አካባቢዎች ዝናብ እየዘነበ ነው የሚገኘው እና ሰዎች በዚህ ዝናብ መዝነብ ምክንያት ፈጣሪን ሲያመሰግኑ የጥሩ ነገር ምልክት እንደሆነ ሲናገሩ ሌላው ቀርቶ ምናልባትም ስለ ገጠሪቱ ኢትዮጵያ፣ ስለ አርሶ አደሩ፣ ስለ አርብቶ አደሩ አካባቢ ብዙ ግንዛቤ የሌላቸው ወጣቶች ሳይቀሩ እንኳን ይሄ ዝናብ እንዲያው ጥሩ ነገር ይዞ ይመጣ ይሆን፣ የጥሩ ነገር ምልክት ይሆን ሲሉ ነው የምትሰማው እና ድርቁ ሰዎች እንደዚሁ በከተሜነት ዝናብ ሲያማርሩ የምትሰማቸው፣ አንዳንድ ሰዎች እንኳን ኧረ ይዝነብ በሚል የእርካታ ነገር ነው ሲናገሩ የምትሰማው። ግንዛቤው አለ ማለት ነው፣ ግንዛቤው አለ ማለት ይቻላል። በተለይ በአሁኑ ወቅት ማለት ነው። የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ እንደሚናገረውም አሁን ሰሞኑን ለምሳሌ ከኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንኮ ጋር ቃለ ምልልስ ነበረኝ። እሳቸው እንዳሉትም ይህ ዝናብ አሁን እየዘነበ ያለው ዝናብ ከጉዳቱ ጥቅሙ እንደሚያመዝን ምሳሌ ለከብቶች ግጦሽ እንዲኖር እንደሚያስችል፣ ሳር እንዲበቅል እንደሚያስችል ማለት ነው። በአንዳንድ አካባቢዎችም መሬቱን ለሚቀጥለው የበልግ የምርት ጊዜ ሊያዘጋጅ እንደሚችል ነው የገለጹት። እንግዲህ በልግ ከየካቲት እስከ ግንቦት በሚዘልቀው የበልግ ወቅት ማለታቸው ነው። እና ጥሩ ነገሮች ናቸው አሁን እየታዩ ያሉት በተለይ ከዚህ ከበልግ ዝናብ አንጻር እና ምን ለማለት ፈልጌ ነው ባለሙያዎቹም ጥሩ ነገር እንደሆነ እየገለጹ ነው የአሁኑ የዝናብ አካሄድ። በከተማው አካባቢም ሰው ሲነጋገርም የጥሩ ነገር ምልክት እንደሆነ በመቆርቆር ነገሩ በትክክል ይመለከተኛል በሚል ስሜት ሲናገሩ ነው መሰባጭ ነው እ እንግዲህ በኢትዮጵያ መንግስት በኩል ያለውን ምላሽ እንመልከት። እንግዲህ አስቀድሞ የተዘረጉ በተለይ በጤና ዙሪያ ጤንነት ለመጠበቅና በርካታ ሰዎች እንዳይሞቱ የጤና ኤክስቴንሽን ሰራተኞች አሉ፣ የገጠር ልማት ሰራተኞች አሉ። አስቀድሞ የተዘረጉ ደግሞ የአደጋ መከላከልና የምግብ ዋስትና ቢሮዎችና ሰራተኞች ስላሉ አስቀድሞ ሁኔታውን የመረዳትና እርዳታ የማድረስ መስመሮችም አሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በታህሳስ ወር አጋማሽ ላይ ወደ ፓርላማ አምርተው መንግስታቸው ምን ሊሰራ እንደሆነ የገለጹት አለ ከሳቸው ድምጽ እንስማና ያንተን አስተያየት ወስዳለሁ። እኛ ለድርቅ የምናወጣው ሀብት የዛሬ 10 አመት 15 አመት ቢሆን ኖሮ የአገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው። ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። 14 ቢሊዮን ብር ነው የኢትዮጵያ መንግስት በፓርላማ አቅርቦ ለአስቸኳይ ጊዜ በፓርላማ የጸደቀው ይህንን መጠን ስትመለከት ጠቅላይ ሚኒስትሩ የተናገሩት አሉ። በአጠቃላይ ደግሞ በአገሪቱ ያለውን ሁኔታ ያስፈልጋል ከተባለው አንጻር ምን ያህል እጁ ላይ ያለ የኢትዮጵያ መንግስት፣ ምን ያህሉ ከዓለም አቀፍ እርዳታ የሚመጣ ነው? እንግዲህ ሄኖክ ለዚህ መንደርደሪያ እንዲሆንን በታህሳስ ወርም መጀመሪያ ላይ ነው የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከስምንት ነጥብ ሁለት ሚሊዮን ወደ አስር ነጥብ ሁለት ሚሊዮን ከፍ ማለቱን የኢትዮጵያ መንግስት ይፋ ያደረገው እነዚህ ዜጎች ድጋፍ የሚያስፈልጋቸው ለአስራ ሁለት ወራት መሆኑን ተጠቅሷል። የመጪው መኸር ምርት እስኪደርስ ማለት ነው። እንግዲህ ይህንን ድጋፍ ለማሟላት የሚያስፈልገው የገንዘብ መጠን አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ወይም ሀያ አምስት ቢሊዮን ብር ነው። ከዚህ ሀያ አምስት ቢሊዮን ብር ውስጥም ነው እንግዲህ አሁን እሳቸውም እንደገለጹት መንግስት በራሱ አቅም ለማሟላት የአስራ አራት ቢሊዮን ብር በጀት በፓርላማው ያጸደቀው እንግዲህ ከሀያ አምስት ቢሊዮኑ አንጻር ከግማሽ በላይ የሚሆነውን ማለት ነው። መንግስት አሁን ያጸደቀው እንግዲህ መንግስት እያለ ያለው ከዓለም አቀፍ ለጋሾች እየተገኘ ያለው ድጋፍ አመርቂ አይደለም። እስካሁንም አብዛኛውን ስንሸፍን የቆየነው በራሳችን በሀገር ውስጥ አቅም ነው። አገሪቷ ደግሞ ይሄንን ለማድረግ የሚያስችል ደረጃ ላይ እንደዚህ አይነት አቅም ላይ ደርሳለች የሚል ነው እና ነው በአጠቃላይ አሁን ከዚህ አንጻር ካየ ነው ይሄ ገንዘብ እንግዲህ ለድርቁ ከዋለ አብዛኛውን በራሱ ወጪ ወይም በሀገር ውስጥ አቅም እየሸፈነ ነው ማለት ይቻላል። መንግስት ያንን ነው ይሄ የሚያሳየው። አዲስ የተቋቋመውን የአደጋ ስጋት ቅነሳ ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን አነጋግሬያቸው ነበረ። ይሄ ገንዘብ መቼ ነው የሚጠበቀው? በአንድ ጊዜ ገቢ እንዲሆን ነው ወይ ብያቸው ነበረ። የሚያስፈልገው የገንዘብ መጠን ሀያ አምስት ቢሊዮን ብር መሆኑ በታህሳስ ወር መጀመሪያ ሲገለጥ ማለት ነው። እሳቸው ያሉት ለአስራ ሁለት ወራት አቅርቦት የሚቀርብላቸው የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች በየወሩ ነው እና በሂደት ሊመጣ ይችላል። ይሄ ገንዘብ ነው ያሉት። በሂደት እንደሚመጣ የሚጠበቅ ከሆነ ደግሞ ይሄኛው እንግዲህ አስራ አራት ቢሊዮን ብር ቀጣዮቹን ወራት በሙሉ ሊያደርሳቸው የሚችል ነው ማለት ይቻላል። እና አብዛኛውን እንግዲህ እየሸፈነ ያለው ራሱ እንደሆነ ሲገልጽ ቆይቷል መንግስት ይሄ በጀትም እንግዲህ ያንን ያረጋገጠበት ነው ማለት ይቻላል የዚህ በጀት መጽደቅ ሄ ነው በጣም ነው የምናመሰግነው እስክንድር ፍሬው ከአዲስ አበባ በኢትዮጵያ የተከሰተውን ድርቅ አስመልክቶ የመንግስትን ምላሽ እንደዚሁም የአለም አቀፉ ማህበረሰብን ምላሽና የማህበረሰቡን ግንዛቤ ገልጸህልናል እንዲያው ከመሰነባበታችን በፊት ብዙ ጊዜ ድርቅ በሚከሰት ጊዜ ሙዚቀኞችም የስነ ጥበብ ሰዎችም እንደዚህ ተሰባስበው የገቢ ማሰባሰቢያ የሙዚቃ ዝግጅቶች የመሳሰሉ ያደርጋሉ የተመለከትከው እንደዚህ አይነት እንቅስቃሴ አለ እስካሁን ሄኖክ እንደዚህ አይነት እንቅስቃሴ አልተመለከትኩም እንግዲህ ምንድን ነው በአጠቃላይ ኢትዮጵያ ውስጥ ያለው ስሜት ሄኖክ አሁን ስታየው በተለይ በመንግስት በኩል ያለው ያንን መቋቋም የምንችልበት ደረጃ ላይ ደርሰናል ድርቁን በሀገር ውስጥ አቅም መቋቋም እንችላለን በመንግስት በጀት የሚል ሁኔታ ያለ ይመስላል፣ በአብዛኛው ማለት ነው። እንግዲህ ከዚህ በመነሳት ይመስላል ለምሳሌ ድርቁ ከደቀነው ስጋት ስጋትና የጉዳት መጠን ይልቅ ለራሱ ስምና ገጽታ የበለጠ ተጨንቀዋል በሚል አንዳንድ ተቃዋሚዎች መንግስትን ሲተቹ የቆዩት። በድርቁ የተጎዱ ዜጎች እርዳታ እንደሚያስፈልጋቸው የጠቆመው ቆየት ብሎ ነው። ሌላው ቀርቶ እንስሳት መሞታቸው ለማሳወቅ እንኳን ጊዜ ወስዶበታል ሲሉ በማስረጃነት ይገልጻሉ እነዚህ የመንግስቱ ተቺዎች ሄኖክ መንግስት በበኩሉ ድርቁና ያስከተለው ጉዳት ከመጀመሪያውም ጀምሮ ከቁጥጥር ውጭ እንዳልነበር የአሁኑ የኢትዮጵያ የኢኮኖሚ ሁኔታም ቀደም ሲል በተከሰቱት ድርቆች ወቅት ከነበረው ጋር የሚነፃፀር እንዳልሆነ፣ ይህ ሲባልም በሀገር አቅም የድርቁን ጉዳት መመከት ይቻላል ማለት እንደሆነ በአብዛኛው ይገልጻል። እና በአብዛኛው ያለው ሁኔታ ይሄ ነው። እንግዲህ ይሄ ነው። በጣም ነው የምናመሰግነው እስክንድር። መልካም ምሽት። መልካም ምሽት። ይሄ ነው። አመሰግናለሁ። እናመሰግናለን እስክንድር ጊዜያችን አልቋል እኛም መውረጃችን ደርሷል አስተያየቶቻችሁን አትቪዮ አማሃሪክ ላይ በእናንተ ባላችሁበት አካባቢ ያለውን ሁኔታ ግለጹልን አት አትቪዮ አማሃሪክ ላይ ስናስተናግዳችሁ ያመሸ ነው ሄኖክ ሰማ ጊዜር ና እኔም መስታወት አድረጋው ነኝ በሰላም በጤና ያገናኘን ደህና አምሹ ዝግጅታችንን የመራችልን ጽዮን ግርማ ናት ሙዚቃ ያጫወተልን ደግሞ ዲጄ ፋቱ ስ ፕሮግራም ሃዝ ካም ቱ ዩ ፍሮም